The voice of America. የኢትዮጵያ ሕዝብ አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ዶክተር አብይ አህመድን በሊቀመንበርነት በመምረጡ መደሰታቸውን የተናገሩት አቶ ግርማ ሴፉ ዶክተር አብይ ለፓርላማ የሚያሰሙት የሹመት ንግግራቸው ስለ ሀገሪቱ የፖለቲካ ምህዳር መስፋትና ስለ ፖለቲካ እስረኞች ፍቺ ጉዳይም ማካተት ይኖርበታል ብለዋል። እንደ ኢትዮጵያ አቆጣጠር ከ2002 እስከ 2007 የፓርላማ አባል የነበሩት አቶ ግርማ ሰይፉ ኢህአደግ ዶክተር አብይ አህመድን በሊቀመንበርነት መምረጡ እንደ ብዙ ኢትዮጵያውያን ያስደሰታቸው መሆኑን ለአሜሪካ ድምፅ ገልጠዋል። በእርሳቸው አስተያየት ኢህአደግ ሊቀመንበሩን እንዴት መረጠ ከሚል ሰፋ ተደርጎ መታየት አለበት። አቶ ግርማ ሰይፉን ያነጋገራቸው መለስካቸው አማ ነው። እንደ ኢትዮጵያ ዘመን አቆጣጠር ከ2002 ዓ ም እስከ 2007 ዓ ም የፓርላማ አባል የነበሩት አቶ ግርማ ሰይፉ ኢህአዴግ ዶክተር አብይ አህመድን በሊቀመንበርነት መምረጡ እንደ ብዙ ኢትዮጵያውያን ያስደሰታቸው መሆኑን ለቪኦኤ ገለጹ። በእርሳቸው አስተያየት ኢህአዴግ ሊቀመንበሩ እንዴት መረጠ ከሚለው በላይ ሰፋ ተደርጎ መታየት እንዳለበትም አቶ ግርማ ሰይፉ ያስገነዝባሉ። ያው ከዚህ በፊት እንደሚታወቀው ግንባሩ መሪዎችን ሲመርጥ ከዛ ደግሞ አምጥቶ ጠቅላይ ሚኒስትርም ፕሬዚደንትም ሲያደርግለት ሰው ድንገቴ ነው የሚሆንበት። ትክክለኛውን የሚፈልገው መሆኑን አለመሆኑን የሚያውቅበት መንገድ የለውም። እንዳውም ሆን ብለው ከሰው ግምት ውጭ ሁሉ የማድረግ ነገር ያላቸው ይመስል ነበር። አቶ ግርማ አክለውም ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን መልቀቅ በኋላ ግን የሚቀጥለው ጠቅላይ ሚኒስትር ማን ይሆናል የሚለው ጥያቄ በኢትዮጵያውያን ዘንድ ሰፊ ውይይት በተለያዩ ዘዴዎች ሲካሄድ እንደነበረም ያስታውሳሉ። እንዲያውም እገሌ ቢሆንልን እገሌ ቢሆንልን የሚል ምርጫ ውስጥም ገብቶ ነበረ ይላሉ። ይሄ ምርጫ የሚያስተምረው ነገር እንዳለም ያብራራሉ። አንደኛ የኢትዮጵያ ሕዝብ መሪውን ለመምረጥ ፍላጎት እንዳለው እንደሚችል ያሳየበት ነገር ነው ያለው እና ስለዚህ ገዢዎቻችን የሚማሩ ከሆነ መማር ያለባቸው የተወሰኑ ሰዎች ከመቶ ሰማንያ የማይሞሉ ሰዎች ተሰብስበው ኢትዮጵያ ህዝብ እጣ ፈንታ ላይ የሚወስኑ ሰዎችን ከመምረጥ ይልቅ ራሱ ህዝቡ መሪዎቹን የሚመርጥበት ሁኔታ መመቻቸት ይኖርበታል ብዬ አስባለሁ። አቶ ግርማ አክለውም አሁን የተመረጡት ዶክተር አብይ አብዛኛው ሰው ቢመረጡ ጥሩ ናቸው ብሎ ድምጽ ሲሰጥባቸው አስተያየት ሲያደርግባቸው የነበሩ ናቸው፣ በተለያየ መንገድ ማለት ነው። ስለዚህ እኔም ከኢትዮጵያ ሕዝብ የተለየው ስላልሆንኩኝ የዶክተር አብይ መመረጥ አብረዋቸው ከቀረቡት እጩዎች የተሻሉ ናቸው ብዬ አምናለሁ። የተሻሉ የሚሆኑበት ነው ብዬ የማምንበት ግን ምክንያት ግን ከአብዮታዊ ዲሞክራሲ ማዕቀፍ ወጥተው ሌላ ነገር ያደርጉልናል ከሚል ሳይሆን የአብዮታዊ ዲሞክራሲ ማዕቀፋቸውን ይዘው ለኢትዮጵያ ሕዝብ ግን ሌላ አማራጭ የሚያስፈልገው መሆኑን የሚያካትት ሪፎርም ለማምጣት ዝግጁ ይሆናሉ። ከዚህ በፊትም ከሚያደርጓቸው ንግግሮች የለውጥ ፍላጎት ያላቸው መሆኑን ስላሳዩን ነው። ስለዚህ በአንጻራዊነት ተስፋ ሰጪ ናቸው ብዬ ስለማምን ደስ ብሎኛል ማለት ነው። እንግዲህ ይሄ ደስታ የሚቆየው ምን ያህል ጊዜ ነው እናያለን። አሁን ከአስተያየቱ እንደምንረዳው ከሆነ የኢትዮጵያ ሕዝብ በአጠቃላይ ምናልባት በግንባሩ ሊቀመንበር አመራረጥ ላይ ተጽዕኖ ያሳድረ አድርገውን ያቀረቡት የሚመስለኝ እውነት ነው። እንደዚህ ያለ ነገር አለ አዎ ምንም ጥርጥር የለውም። ጫና አለበት። ይሄ ጫና ባይኖር ኖሮ ለነሱ ዝም ብሎ እንደ ቀላሉ ብድግ ያደረጉት ነገር አይደለም። ተጨንቀው ተጠበው እኛ የራሳችንን ፍላጎት እናሳካ ወይስ ደግሞ ህዝቡ የሚፈልገውን እናድርግ በሚለው ጭንቅ ውስጥ ገብተው ከዚህ የተሻለ ማድረግ ስለማይችሉበት ሁኔታ ውስጥ ስለገቡ ነው እንጂ ወደው በፈቃደኝነት የሰጡን ነው ብዬ ለምን አቶ ግርማ፣ እንግዲህ ዶክተር አብይ በሚቀጥሉት ጥቂት ቀናት ውስጥ በፓርላማው በሚሰየሙበት ወቅት የሚያደርጉት ንግግር አለ ተብሎ ይገመታል። ለመሆኑ በርሶ እምነት፣ በርሶ አስተሳሰብ የእሳቸው ንግግር መያዝ ይገባዋል የሚሏቸው ቁም ነገሮች ወይንም ፍሬ ነገሮች ምንድን ናቸው? አሁን ዶክተር አብይ ሊያሳዩ የሚገባው ከሌላው ጋራ መተባበር ነው። በቃ አሁን መፎካከሪያ ጊዜያችን አይደለም። ልንፎካከር የምንችልበት ጊዜ እስኪመጣ ድረስ አሁን ልንተባበር ይገባል። ይሄ መተባበርን የሚያሳይ ንግግር ማድረግ አለባቸው ብዬ አምናለሁ። እሳቸው የሚያደርጉት ንግግር እንደ የኢትዮጵያ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ሆነው ንግግር እንዲያደርጉ እፈልጋለሁ እንጂ የኢህአዴግ ሊቀመንበር ሆኖ ንግግር እንዲያደርጉ አልፈልግም። እኛ የምንፈልገው ግን ሀገሪቷን ለ ደጋፊዎቻቸውም ለተቃዋሚዎቻቸውም የጋራ ሀገር እንዴት ሊያደርጓት እንደሚችሉ እንዲነግሩ ነው የምንፈልገው። ስለዚህ የመንግስት ካፓሲቲያቸውን ንግግር ነው እንጂ የምንፈልገው የግንባር ሊቀመንበርነታቸውን ንግግር አልፈልግም። ይህንን ካደረጉ ተስፋችን ከሳምንትም አልፎ የዘለቀልን ሊሄድ ይችላል ማለት ነው። ከዚህ ያነሰ ንግግር ካደረጉ ግን ተስፋችን አሁኑኑ እየጨለመ ይመጣና ወደ ተቃዋሚ መዋዙሮች ውስጥ እንደምንገባ ምንም ጥርጥር የለኝም። ኮንቴንቱ ምን ይሁን ከተባለ መቼም በፍጹም ግን መቅረት የለባቸውም ብዬ ማስበው አንደኛው ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት የሌለ መሆኑን አምነዋል። ስለዚህ በዚህ ባለመኖሩ ምክንያት ሰዎች ጠመንጃ አንስተው ከሀገር ውጭ ወጥተው በተለያየ መንገድ ይህንን መንግስት ለመጣል እየታገሉ ነው። ስለዚህ ይሄ ነገር መቆም አለበት፣ እናስተካክላለን፣ እናንተም እንደዚህ አድርጉ የሚል ጥሪ ማቅረብ አለባቸው ይሄ በቃ ምንም ቁጥር አንድ ሊደረግ የሚገባው ነው እና ጊዜ ሰተን ተጠንቶ ምናምን የሚባል ነገር ነው ብዬ አልጠብቅም። ይህንን ካደረጉ በኋላ ተከታትሎ እንግዲህ በተለያየ ምክንያት በእስር ላይ ያሉ ሰዎች አሉ። ስለዚህ እኔ ከደረቅ ወንጀለኞች ሌላ የፖለቲካ እስረኞች በሙሉ መፈታት አለባቸው ብዬ አምናለሁ። ስለዚህ እነዚህ የፖለቲካ እስረኞች ባለፈው የጀመሩ ጅምሮች አሉ። እነዚህ ጅምሮች ተጠናክረው መቀጠል አለባቸው ብዬ አስባለሁ። ሌላው በሀገር ውስጥ ነጻ እንቅስቃሴ መኖር አለበት። በአስቸኳይ አዋጅ ውስጥ ነጻ እንቅስቃሴ ሊኖር አይችልም። ስለዚህ የአስቸኳይ ጊዜ አዋጅ ሳይሆን አሁን የሚያስፈልገን ዶክተር አብይ ለስራ የሚያስፈልጋቸው ጸጥታ ነው የሚያስፈልገኝ። ስለዚህ እኔ በእርግጠኝነት የኢትዮጵያ ሕዝብ ያለምንም የአስቸኳይ ጊዜ አዋጅ ለዶክተር አብይ እና ለካቢኔዎቻቸው ሪፎርማቸውን ለማካሄድ የሚያስፈልጋቸውን ጊዜ ለመስጠት ፈቃደኛ እስከሆነ ጊዜ ድረስ ወታደራዊ አገዛዝ አያስፈልገን። ስለዚህ ይህንን ማስቆም አለባቸው ብዬ አምናለሁ። ስለዚህ እነዚህ አይነት ፖዚቲቭ እርምጃዎችን ከወሰዱ ተስፋችን ይለመልማል። የመፎካከሪያችን ጊዜ እስኪመጣ ድረስ እየተባበርን በሀገራችን ላይ ስራችንን ልንሰራ እንችላለን ብዬ አምናለሁ። በጣም አመሰግናለሁ። አቶ ግርማ ስለ ትብብርዎ እኔም አመሰግናለሁ።